The Voice of America. የሁለት ሺ አስራ ሶስት ዓመተ ምህረት የትምህርት ዘመንን ለማስጀመር ከነሐሴ ሀያ ሁለት ሺ አስራ ሁለት ዓመተ ምህረት አንስቶ እንዲጀመር የትምህርት ሚኒስቴር ያዘዘው የተማሪዎች ምዝገባ እየተካሄደ ነው። ላለፉት ስድስት ወራት ከጓደኞቻቸውና ከአስተማሪዎቻቸው ርቀው የከረሙ ተማሪዎችም ወደ ትምህርት ቤት ለመመለስና ትምህርታቸውን ለመቀጠል እየጠበቁ ቢሆንም በሀገሪቱ የኮሮና ቫይረስ መስፋፋት በየዕለቱ እያሻቀበ የመሄዱ ነገር አብዛኞቹ ወላጆች ልጆቻቸውን ወደ ትምህርት ቤት ለመላክ ለመወሰን እንዲቸገሩ ያደረጋቸው መሆኑን ይናገራሉ። በፈታኙ የኮቪድ-19 ወረርሽኝ ወቅት የሚታሰበውን የትምህርት መጀመር አስመልክቶ ስመኝሽ የቆየ ተማሪዎችን ወላጆችንና መምህራንን አነጋግራ የሚከተለውን አጠናቅራለች። የአስር ዓመቷ ህፃን ተማሪ ሴምፐር መላኩ የምትማርበት ቪዥን አካዳሚ ትምህርት ቤት ከስድስት ወር በፊት በኮሮና ምክንያት ሲዘጋ የአራተኛ ክፍል ተማሪ ነበረች። ያለፉትን ስድስት ወራትም በቤት ውስጥ በማንበብ ቴሌቪዥን በማየትና ስዕሎችን በመሳል ጊዜዋን አሳልፋለች። በአዲሱ የትምህርት ዘመን ግን ሴምፐር ትምህርት ቤት ተከፍቶ ጓደኞቿንና አስተማሪዎቿን ለማግኘት ጓጉታለች። ቤት ውስጥ መቀመጥ ትምህርት ካይለ በጣም ነው ምዘብረው እዛ ትምህርት ቤት ሄዶ ሲሆ አስተማሪዎች በደንብ ሀገር ያስረዱታል። ቤት ውስጥ ቤት ስለሆነ በደንብ ትምህርቱንም በደንብ ስለማናውቀው መጽሐፍ ላይ ያለውን ብቻ ነገር ነው በደንብ አድርጎ አያገርሙ። ስለዚህ ይ ትምህርት ቤት በጣም የናፈቀሽ ነገር ምንድን ነው? ጓደኞችና አስተማሪዎችን ማግኘት ፈልጋለሁ እና እዛ ደግሞ መማር ፈልጋለሁ። ኮሮናው ሳያስፈራሽም በሽታው በሽታ ያስፈራል፣ ግን በደንብ አጎ መጠንቀቅ ነው ያው ርቀትን መጠበቅ፣ ማስክ ማድረግ፣ እችን በየ መታጠብ፣ አንድ ነገር በመታ ቁጥር እጅ መታጠብ ወይም ደግሞ ውሃ በሌለባቸው ቦታዎች ሳኒታይዘር ይዞ እንትን ማድረግ። የሴምፐር አባት አቶ መላኩ ብርሃኑ ሴምፐርና ሁለተኛው የስድስት አመት ልጁ ሚካኤል በኮሮና ምክንያት እቤት ውስጥ መዋላቸው ያሳደረባቸውን የስነ ልቦና ጫና በማስተዋሉ ትምህርት ቤት የሚመለሱበት ጊዜ እንደሚናፍቀው ይናገራል። በተለይ ደግሞ ሴምፐር ከትምህርት ቤት መራቋ ያሳደረባትን ጭንቀት እንዲህ ይገልጸዋል። በጣም ከመጨነቋ የተነሳ አንድ ቀን በትልቅ ፖስታ ለመምህራኖቿ እንዳደርስላት ይህም ዘዴ ትምህርት ቤት ይዤው ወጣሁ። ድል ስላለች ጓደኞቼ በጣም ናፍቃችሁኛል፣ ምህራኖቼ ስማቸውን ዝርዝራ በጣም ናፍቃችሁኛል እና ከስር የጻፈችው ነገር ትንሽ በጣም አሳዝነው ነበር። በእንግሊዝኛ ነው። እግዚአብሔር ሆይ መቼ ይሆን ትምህርት ቤት የሚከፈተው? እባክህ ኮሮና ናጥፋና ትምህርት ቤቱን አስከፍትልም። ይህ የጭንቀት እንትን ነው። ይህ በጣም እንደ እንደ ወላጅ በጣም አስጨንቆኝ ነው። ትምህርት ሚኒስቴር ካሳለፍነው አመት መገባደጃ ጀምሮ ለሁለት ሺ አስራ ሶስት አመተ ምህረት የትምህርት ዘመን ምዝገባ እንዲጀመር መመሪያ በሰጠው መሰረት ትምህርት ቤቶች ምዝገባ እያካሄዱ ነው። አንዳንድ የግል ትምህርት ቤቶችም የቀነ ገደብ አስቀምጠው በዛን ጊዜ ውስጥ ያልተመዘገቡ ልጆች በቀሪው ዓመት ትምህርት ቤት መግባት እንደማይችሉ ለወላጆች ማስጠንቀቂያ እያላኩ ይገኛሉ። ልጆቹን ገና ያላስመዘገበው መላኩ ግን የኮሮና ወረርሽኝ ቁጥሩ እየጨመረ ባለበት ሰዓት ልጆቹን ትምህርት ቤት ለመላክ ዝግጁ አይደለሁም ይላል። ለወላጅ ሰው እንደዘንገው በጣም ፈታኝ ጊዜ ያልገጠመኝ ከነገ ወዲያ የኔትወርክ ቤት የመጨረሻውን እንትንትድ ላይን አስቀምጧል። እስከ መስከረም ስምንት ድረስ ያልተመዘገበ ተማሪ የማንቀበል መሆኑን የሚሰጅ በቴሌግራም ልኮልናል። ብዙ ጋር ስለነጋገር ግን ማራጭ ማውጣት ያስመዘግቡ አሉ እናስመዝግብና አትሊስት ልጆቹ ትምህርት ቤት ውስጥ እንደሚገቡ ኮንፈርሜሽን ይኖርና ግን ልጆቻችን አንድ የሚሉ ገንዘቡ እንቅመት የሚሉ ወላጆች አሉ። እኔም አሁን ወደሱ ስሜት ልገባ ነው ያንስ ችግሩ እያለ የሚለቅ ከሆነ ልልካቸው፣ ካልሆነ ግን ገንዘቡ ቢቀልቅል ምክለት መዝገቡ ና ቤቴ ላስቀምጣቸው ብዬ እያሰብኩኝ እንግዲህ አሁን ምንድን ነው ትክክለኛ ውሳኔ ብለሽምቲም ጭንቀት ነው። ስ በቃ መወሰን መቸልኩበት ጊዜ ነው። ለጊዜ ዋለ ትምህርት የሚጀመርበት ቀን በይፋ ባይነገርም የትምህርት ሚኒስቴር የቀጣይ አመት የትምህርት ምዝገባ እንዲካሄድ ሲወስን ትምህርት ቤቶችን በሀላፊነት አካላዊ ርቀትን ጠብቀው ለማስተማር የሚያስችላቸውን የንጽህና መጠበቂያዎችን ማዘጋጀት እንዲጀምሩ ምክር ሰጥቷል። በቤተልሔም ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ የሆነችው ስንዱ ተፈራ ከትምህርት ቤት ርቃ የቆየችባቸው ጊዜያት ያሳስባታል። በዚህም ምክንያት ትምህርት ቤቶች የራሳቸውን ጥንቃቄ ካደረጉ ተማሪዎች ማስክ በማድረግ አካላዊ ርቀትን በመጠበቅና እጅን ቶሎ ቶሎ በመታጠብ ትምህርታቸውን መቀጠል ይችላሉ ትላለች። በጣም ፈልጋለሁ ትምህርት ቤት ከእግዚአብሔር ፍቃድ ጋር እንዲጀመር በጣም ፈልጋለሁ። ማለት ትምህርት ቤት መከፈቱ ለተማሪዎች ብዙ ጥቅም አለው። ለምሳሌ አሁን ትምህርት ቤቶች በተዘጉበት ወቅት አብዛኞቹ ተማሪዎች ትምህርቱን ይረስታል። በሶሻል ሚዲያ የሚሰጠው ትምህርቶች አብዛኛው ለግል ተማሪዎች ነው የሚሰጠው እና ለመንግስት ካሁን አልተሰጠም። በቲቪ ብቻ ነው፣ አልፎ አልፎ ነው። እሱ በደንብ አልተማርንም። ፍሪ ፕሮሞሽን ተደርገው ያለፍ ነው። ትምህርት ቤቶች ሲከፈቱ ኮሮናን ለመከላከል ምን ማድረግ አለባቸው? በሚለው ጉዳይ ላይ ትምህርት ሚኒስቴር ከግምት ውስጥ ካስገባቸው አማራጮች መሀል ትምህርት በፈረቃ እንዲሆን ማድረግ ነው። መላኩ ግን ንጽህና መጠበቂያ መመሪያዎቹም ሆኑ ተማሪዎች በፈረቃ ይማሩ የሚሉት አማራጮች ተግባራዊነታቸው አጠራጣሪ ነው ይላል። ሚያስቀምጥ ያሉት እንደ ስኮች አውጥተው ተማሪዎቹን በሶስት ሊፈቅድ የከፍሏቸው ነው። በሁለት ሊከፈሏቸው እስከተባለ ለምሳሌ አርባ አምስት ተማሪ የሚይዘው ወደ ሀያ ምናምን አካባቢ ሆኖ በየትኛው ሁኔታ አራርቀው ሊያስቀምጧቸው ነው የሚለው ነገር ራሱን የቻለ በጣም አስጨናቂ ነገር ነው። ሁለተኛ በብዙ ትምህርት ቤቶች ውስጥ እንደምናውቀው በሀገሪቷ በአጠቃላይ ያለው ችግር የውሀ መቋረጥ ችግር አለ እና ብዙ ጊዜ ልጆቻችን ከቤት ይዘውት በሚሄዱት ውሀ ይታጠባሉ። አንዳንድ ጊዜ ውሀ ትምህርት ቤት ውስጥ ላያገኙ ይችላሉ። ስለዚህ እሱም በሙሉ እንግዲህ አሁን አዲስ ኢንፍራስትራክቸር ነው ትምህርት ቤቶችን የሚጠቅሩት ማለት ነው። ትልልቀው ሮቶ ታንከሮች ማቆም ይኖርባቸዋል። ኤሌክትሪክ ወተር ፓምፕ ሊኖራቸው ይገባል። እነዚህም እነዚህ ሁሉ ነገሮች እስከሚያደራጁ ድረስ የሚወስደው ጊዜ ሰፊ ነው። በዛ መቀመጫቸውንም ለመቆጠብ ሲሉ በእርግጥም አፕላይ ያደረጋሉ ወይ በመንግስት የታዘዙት ነገር የሚለው ለእኔ ጥያቄ። በትምህርት መጀመር ጉዳይ በወላጆች ዘንድ የሚታየውን ግራ መጋባት ከስራ ገበታቸው ርቀው የከረሙት መምህራን ይጋሩታል። በአንድ ክፍል ውስጥ በአማካኝ ከአርባ እስከ ሀምሳ ተማሪዎች ያስተምሩ እንደነበር የነገረን በቦሌ ህብረተሰብ ሁለተኛ ደረጃ ትምህርት ቤት የሂሳብ መምህር የሆነው ሙሉጌታ ታያቸው መምህራን ወደ ስራቸው መመለስ ቢፈልጉም የጤናው ጉዳይም ያሳስባቸዋል፣ ይላል። ምንድና የሚመራሙ ያላቸው ፍላጎት አንዳንዱ በመዘጋቱ ምክንያት በጣም መሰላቸት ስለነበር እንደ ጥንቃቄ ቢሆን ማስተማር አለብን የሚል ሀሳብ አላቸው። አንዳንዶቹ ደግሞ ምናልባት ቢከፈት በተማሪው ላይ የሚያሳድረውን ተጽዕኖ ከመስጋትም ከራሳቸውም ስጋትም አንጻር ግጠኛውኑ በሽታው መቀነስ ሳይታወቅ በመከፈቱም ደግሞ አሁኑም ወርማ አላቸው። ለእኔ ፐርሰናሊ በጥንቃቄ ባለበት ሁኔታ ቢጀመር ጥሩ ነው ብዬ ነው የማስበው። እንግዲህ ተማሪ በፈረቃ ከሆነ ተማሪው ቁጥርም እጅግ ማነስ ስላለበት በአንድ ተማሪ ማለት በአማካኝ እስከ ሀያ አምስት ተማሪዎች ማለት ነው አንድ ክላስ ውስጥ እንግዲህ የሚማሩት እና ምናልባት ተጨማሪ ክላሶቹ በግድ የግድ ሊያስፈልጉ ይችላሉ። በኢትዮጵያ የኮሮና ቫይረስ መገኘቱ ከተረጋገጠ በኋላ የቫይረሱን ስርጭት ለመግታት ከመጋቢት 7 2012 ዓ ም ጀምሮ ትምህርት ቤቶች ተዘግተው ቢቆዩም በድኅረ ገጾች፣ ቴሌቪዥኖችና ሬዲዮ አማካኝነት ትምህርት ለማስቀጠል ሙከራ ሲካሄድ ቆይቷል። ከስምንተኛና አስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ወሳጆች ውጪም ተማሪዎች በግማሽ አመት ውጤታቸው ወደ ቀጣዩ ክፍል እንዲዛወሩ ተደርጓል። የስምንተኛም ሆነ የአስራሁለተኛ ክፍል ብሔራዊ መልቀቂያ ፈተና መቼ እንደሚካሄድ ግን እስካሁን የታወቀ ነገር የለም። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።